ወደ ሐዋሳ ስናልፍ ደግሞ በሐዋሳ ዩኒቨርሲቲ የሚሰሩ ስምንት መቶ የሚደርሱ ሰራተኞች በማህበር ተደራጅተው ዩኒቨርሲቲውን ደሞዝ ጭማሪ በመጠየቃችን ከስራችን ታግደናል ሲሉ ቅሬታቸውን ለአሜሪካ ድምፅ ገልጸዋል። የሐዋሳ ዩኒቨርሲቲ የልማትና የአስተዳደር ጉዳዮች ምክትል ፕሬዚዳንት ዶክተር ሳሙኤል ጅሎ በበኩላቸው ከስራ የተቀነሰ ሰራተኛ የለም ሲሉ ለአሜሪካ ድምፅ ተናግረዋል። ዝርዝሩን ዮናታን ዘብዴዎስ ያቀርበዋል። በሐዋሳ ዩኒቨርሲቲ ውስጥ ላለፉት አስራ አምስት ዓመታት የሰሩት አቶ ዮሐንስ አብዶ የተባሉ ሰራተኛ ለምንሰጠው አገልግሎት በቂ ደሞዝ ስለማይከፈለን መንግስት በአገር አቀፍ ደረጃ ያደረገውን የደሞዝ ጭማሪ አስመልክተን ዩኒቨርሲቲውን በመጠየቃችን ሜዳ ላይ ተጥለናል ብለዋል። የምንሰራው ስራ የጉልበት ስራ ነው። በዛን ጊዜ የነበረ ስራ እጅግ እጅግ ከባድ ስራ ነው። እንጨት ፈለጣ ነው የምንፈልጠው። ለሌላው ደንወስ ሲጨመር እኛስ ድካም ቢንብርስቱ ስለምንድን ነው የማይታየው? ስለዚህ አሁንም ለእኛ የሚደረግና ያለው ቋሚ እድል በናገኝ መደንወስ ዱገማ እንደ ማንኛውም ሀገር ችግር እኛንም ችግር ያለብን የልጆች አባትና ልጆች እያስተማርነው ያለ ነው። ተጨንቀና ያለ ነው። ልጆቻችን ትምህርት በሚያገኙበት ወቅት ትምህርት አጥቶ ይው ትርን ሆኖ ተቀምጧል። ጥያቄ በማቅረባችን ከመካከላችን አምስት ሰራተኞች ለቀናት ታስረው ተለቋል ያሉት አቶ ዮሐንስ ሌሎች አስር ሰራተኞች ወደ ሐዋሳ ዩኒቨርስቲ ቅጥር ግቢ ውስጥ እንዳይገቡ መከልከላቸውን ተናግሯል። የራሳችን ሰራተኛ እስከምናደራጅ ብቻ ነው የጠበቅናችሁ፣ ከአደራጅን ባለ እናሰናብታቸዋለን። እንደውም ይሄን ያክል መቀመጣችሁ ለእናንተ ተጠቀማችሁ እንጂ አልትጎዳችም አለን። የእኛ ጥቅማችን ምንድን ነው? ሌላ ቅሬታ አቅራቢ ወይዘሮ ገነት ሲማ አሁን የሚታየውን የሐዋሳ ዩኒቨርስቲ ያለማነው እኛ ቢኖንም ጉልበታችንና ሊፋታችን መናቀርቷል ሲሉ ቅሬታቸውን ተናግሯል። መሰንግዶም ብሆን ጽዳትም ብሆን እኛ ሰለጠነው ነው። አሁን ቋሚ ያደርገው ከእኛ ስር ቁጭ አድርጎ አሰልጥኑ ብሎ አሰልጥነን ስናል በሶስት ርባራት ውስጥ ቋሚ አድርጎ እኛ ሃያ ምናምን የተቀመጥነውን አሁን ከጥቅም ውጭ እንዳልጠቀምን፣ ይህንን ዩኒቨርስቲ ዩኒቨርሲቲ ያደርግ ነው እኛ ነን። በዩኒቨርስቲው ለ17 ዓመታት ማገልገላቸውን የሚናገሩት ሌላኛው የዩኒቨርሲቲው ሠራተኛም ወይዘሮ አበበች ወልደስላሴም የደሞዝ ጭማሪ ጥያቄ በማቅረባችን በዩኒቨርስቲው በደል ደርሶብናል ስሎ አማረዋል። ደሞዝ ይጨመርን በምንል ጊዜ እንደገና እንደውም እስካሁን ይዘናችኋልና አገልግላችኋልና ከአሁን በኋላ አንፈልጋችሁም። እንደዚህ አይነት የመፍት ጥያቄ ሲመጣ ደሞዝ ጭማሪ ሲመጣ ነው ይሄ ነገር የመጣ። አምስት ዓመት ነው ውላችን ስንገባ አምስት ዓመት ፈርሜ ነው የገባሁት። ከአምስት ዓመት በኋላ እንደሚሸኘኝ ነው አስራ ሰባት ዓመት አገልግሎት እንደ አሮጌ ፈረስ አሁን አሮጌ ጋሪ ሲገፋ ሲገፋ ሲያረጅ ፈረሱን ዩኒቨርሲቲ በር ይጣል ነበረ። አሁን እኛ እኔም እንደዛ ነው። እኛም የተጣል ነው ህዝቡ። የሐዋሳ ዩኒቨርሲቲ የልማትና የአስተዳደር ጉዳዮች ምክትል ፕሬዚደንት ዶክተር ሳሙኤል ጅሎም በቁጥር የጠቀስካቸውን ሰራተኞች ዩኒቨርሲቲው በግል አያውቃቸውም ካሉ በኋላም እያንዳንዱ ግለሰብ ሰራተኛ ሳይሆን ከማህበራት ጋር ነው። ያ ለውጭ አካል በማህበራት መልክ የተሰጡ ስራዎችን የሚሰሩ ሰዎች ናቸው። መስተንግዶ ነው ይሰራሉ፣ ጥራ ስራዎችን ይሰራሉ። በእርግጥ በሰራተኛ ደረጃ እናያውቃቸውም። እኛ ከማህበሩ ጋር ነው ሁን የምንገባም። በዩኒቨርስቲው ያለው ስራም ከቋሚ ሰራተኞች አቅም በላይ ሲሆን ብቻም አዲስ ጨረታ አውጥተን ልናስቀጥላቸው እንችላለን ስሉ ተናግሯል። የደሞዝ ጭማሪ ጠይቀውን በህግ አግባብ ለዩኒቨርስቲው ቋሚ ሰራተኞች እንጂ ለኮንትራት ሰራተኞች ደሞዝ እንደማይጨምርላቸው ከተነገራቸው በኋላ የሚያቀርቡት ክስ ነው ሲሉም አጣጥለውታል። እናንተ ደግሞ በግለሰብ ሰራተኛ ሳይሆንም የምናቃቸኛ በማህበር ልም ከተገባ እንደገና ማህበራት ተጫርተው በገቡት መጠን ነው ደሞዝ የሚጨምሩት እንጂ መንግስት ለቋሚ ሰራተኞችን የጨመረውና ስለዚህ ዩኒቨርስቲቱ መጨመር የሚችልበት ህጋዊ አካሄድ የለም የምል ነው የነገር ናቸው። የሰራተኞቹ ጣፈንታን በተመለከተ ከአደራጁ የስዳማ ክልል ኢንተርፕራይዝ እና ስራ ድር ፈጠራ ቢሮ ለተከታታይ ቀናት ምላሽ ለማግኘት ያደረግነው ጥረት የቢሮ ኃላፊዎች ስልክ ስለማያኑስና በቂ መረጃ እንደሌላቸው በመግለጻቸው አስተያየታቸውን ለማካተት አልቻልንም። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዎስ ሐዋሳም።